The voice of America, be away. You, Yamir Radio Tabiano. በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 29 2014 ዓ.ም ዝግጅታችን ጀመረ። ኢትዮጵያ 11ኛ ክልል የምትመሰረትበትን ድምፅ በህዝበ ውሳኔ መገኘቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በተከናወነው ህዝበ ውሳኔ በኮንታ ልዩ ወረዳ፣ በምዕራብ ኦሞ ዞን፣ በቤንች ሸካ ዞን፣ በዳውሮ ዞንና በሸካ ዞን በጋራ ክልል መመስረታቸውን የሚደግፈው አማራጭ በአብላጫ ድምፅ መደገፉ ተረጋግጧል። ቦርዱ ይህንኑ ውጤት ለኢፌዴሪ የፌዴሬሽን ምክር ቤት የሚያቀርብ ይሆናል። የቦርዱ ምክትል ሰብሳቢ አቶ ብሸት አየለናቸው ናቸው። በሙሉ ዘገባው ቆየት ብለን እናስደምጣችኋለን። ባለፈው ሳምንት ውስጥ የከያኔው ጸጋዬ ገብረ መድኅንን ኤልመ ገልማ ቲያትር በአምቦ ለታዳሚዎች ቀርቧል። ቁጭ ብሎ ያልጻፈበት ከተማ የለም ስላልጻፈው ከተማ የለም ስላልጻፈው ብሔር የለም። ትክክለኛ ኢትዮጵያ ጸጋይም ነበረች ብዬ አስባለሁ። ይሄንን ደግሞ የአሁኑ ትውልድ ማወቅ መቻል አለበት። ለጻሬ ቅዳሜ ምሽት ከያዝናቸው ዘገባዎች አንዱ በመሆኑ በምሽቱ ሙሉ ትሰሙታላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና ለዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። ኢትዮጵያ አስራ አንደኛ ክልል የምትመሰርትበት ድምፅ በህዝበ ውሳኔ መገኘቱን ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹን በሰጠው መግለጫ መስከረም ሃያ በተካሄደው የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ በደቡብ ክልል የሚገኙ አምስቱ ዞኖችና አንድ ልዩ ወረዳ በአዲስ ክልል ለመደራጀት የሚያስችላቸውን ከፍተኛ ድምፅ አግኝተዋል። በኢትዮጵያ አዲስ ክልል ለማደራጀት ህዝበ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ በታሪክ ሁለተኛው ነው። ሙሉ ዘገባውን በምሽቱ ዝግጅት ታደምጡታላችሁ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ግዛት ኢቦላ ለ12ኛ ጊዜ መከሰቱን የአገሪቱ የጤና ሚኒስትር ትናንት ባወጡት መግለጫ አስታውቀዋል። የጤና ሚኒስትሩ ጄን ጃኩዊ ሙባንጊ ቫይረሱ በሦስት ዓመት ህፃን ላይ መታየቱን ገልጸው ወደ አንድ መቶ የሚቆጠሩ ሰዎችም ሳይጋለጡ እንዳልቀሩ አመልክተዋል። ሊቢያ ትሪፖሊ ውስጥ በሚገኘው የስደተኞች ማጎሪያ ጣቢያ ውስጥ የሚገኙ አብዛኞቹ ስደተኞች ሲያመልጡ፣ ቢያንስ ሰባት የሚሆኑት ደግሞ መገደላቸውን በሊቢያ የሚገኘው የተባበሩት መንግስታት የስደተኞች ተቋም ተወካይ ትናንት በሰጠው መግለጫ አስታውቋል። ከአቅሙ በላይ በስደተኞች ከተጨናነቀው የጎት ሳህል ሴንተር ከሚባለው የማጎሪያው እስር ቤት በተፈጠረው ቀውስ ከወጡት ስደተኞች አብዛኞቹ በጎዳናዎች ላይ ተሰባስበው እንደሚገኙ ተወካዩ ገልጸዋል። የሊቢያ ባለስልጣናት ካለፈው ሳምንት ጀምሮ ስደተኞችን እያሳደዱ ሲሆን ወደ አምስት ሺህ የሚደርሱትን ይዘው ማሰራቸውንም ተወካዩ ገልጸዋል። በሊቢያ በመቶ ሺዎች የሚቆጠሩ ስደተኞች መኖራቸውም በዘገባው ተመልክተዋል። ፕሬዝደንት ጆ ባይደን በአገሪቱ ለመጀመሪያ ጊዜ የአገሬው ተወላጆች ቀን የሚል ፕሬዝደንታዊ አዋጅ አውጥተዋል። አዋጁ እስከ ዛሬ በፌዴራል ደረጃ የክርስቶፈር ኮሎምቦስ ቀን በሚል የሚከበረውን በዓል የአገሬው ተወላጆች ይበልጥ ወደሚታሰቡበትና የሚከበሩበት ዕለት ለመቀየር የሚደረገውን ጥረት ያበረታታል ተብሏል። ባይደን የፊታችን ሰኞ ጥቅምት አንድ የሚከበረው በዩናይትድ ስቴትስ ምክር ቤት የተወሰነውን የኮሎምቦስ ቀን እንዲከበርም አውጀዋል። ፕሬዝደንቱ አዋጁ የአገሬው ተወላጆች ጽናትና ጥንካሬ እንዲሁም በእያንዳንዱ የአሜሪካ ማህበረሰብ ገጽታ ላይ ያደረጉትን የማይለካ በጎ አስተዋጽኦ ለማስታወስ ነው ብለዋል። ኔቲቭ አሜሪከን እየተባሉ የሚታወቁት ቀዳሚዎቹ የአገሬው ተወላጆች የአገሪቱን ተወላጆች የሚያስብ ዕለት እንዲሰየም ለረጅም ጊዜ ሲታገሉ መቆየታቸው ተመልክቷል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ከዛሬ ቅዳሜ ጀምሮ ዩናይትድ ስቴትስ አፍጋኒስታንን ለቃ ከወጣች ወዲህ ለመጀመሪያ ጊዜ አፍጋኒስታንን ከሚያስተዳድሩት የታሊባን ተወካዮች ጋር በአካል ተገናኝተው እንደሚነጋገሩ የውጭ ጉዳይ ሚኒስቴር ባለስልጣናት አስታወቁ። ባለስልጣናቱ ዛሬ ቅዳሜ እና ነገ እሁድ በኳታር ዶሃ ከታሊባን ከፍተኛ ባለስልጣናት ጋር ተገናኝተው እንደሚነጋገሩ አስታውቀዋል። የንግግሩን ዜና ለመጀመሪያ ጊዜ የናኘው ሮይተርስ ንግግሩ ላይ በዩናይትድ ስቴትስ በኩል የውጭ ጉዳይ ሚኒስቴር ባለስልጣናት የዓለም አቀፍ ልማትና እርዳታ እንዲሁም የመረጃ ማህበረሰብ አባላት እንደሚገኙበት አመልክቷል። የታሊባን ከፍተኛ ባለስልጣናትም በተባለው ቦታና ቀናት እንደሚገኙም የታሊባን ከፍተኛ ባለስልጣን ሶሃሊ ሻሂን ለቪኦኤ አረጋግጠዋል። ንግግሩ በታሊባን የቀሩት አሜሪካውያን ዜጎችና ተባባሪዎቹ የአፍጋን ዜጎች ከአገር የሚወጡበትን መንገድ ጨምሮ አፍጋኒስታን ባለችበት ወቅታዊ ጉዳይና በሁለቱ አገሮች መካከል ስለሚኖረው ግንኙነት እንደሚሆን ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ መንግስት የዲቪ ሎተሪ የቪዛ መርሃ ግብሩን በአዲሱ ዓመት ክፍት እያደረገ ባለበት በዚህ ወቅት ቀደም ሲል ሎተሪውን ያሸነፉ በሺዎች የሚቆጠሩ የአፍጋኒስታን ግብፅ፣ ፔሩ፣ ኢራን እና ሌሎች አገር ዜጎች ጉዳያቸው በጣም ለተራዘመ ጊዜ እየተጓተተ መሆኑ ተነገረ። የባይደን አስተዳደር እንደ ኤሮፓ አቆጣጠር ለ2023 የሚሆን የሎተሪ ዕጣ ባለፈው ረቡዕ አውጥቷል። የዩናይትድ ስቴትስ ምክር ቤትም በመላው ዓለም ለሚገኙ 55000 ሰዎች በየዓመቱ የግሪን ካርድ እንዲሰጣቸው መወሰኑ ይታወቃል። ይሁን እንጂ ቀደም ሲል አሸናፊ የነበሩ አመልካቾች በፕሬዝደንት ትራምፕ አስተዳደር ዘመን በተፈጠረው እክልና በተለያዩ ምክንያቶች ወደ ዩናይትድ ስቴትስ ለመምጣት ረዥም ጊዜ የሚፈጁ በርካታ መሰናክሎች እየገጠሟቸው መሆኑን መናገራቸው ተመልክተዋል። አሁን ወደ ዓለም አቀፉ የኮቪድ ዜናዎች እናልፋለን። በዓለም አቀፍ ደረጃ የተከሰተው የኮቪድ-19 ወረርሽኝ ድብርትና ጭንቀት በሽታ እንዲጨምር ማድረጉን ዘላሴንት የተባለው የጤና መጽሔት ላይ የወጣ አንድ ጥናታዊ ጽሑፍ አስታውቋል። ጥናቱ ባለፈው ዓመት ከተገመተው በላይ በሚሊዮን የሚቆጠሩ ተመሳሳይ ችግሮች የተከሰቱ መሆኑን ጠቅሶ በወረርሽኙ ሳቢያ በድብርትና ጭንቀት የተጠቁት አብዛኞቹ ሴቶችና ወጣቶች መሆኑን አመልክቷል። ወረርሽኙ ባስከተላቸው ጉዳቶች የተነሳ አገሮች የአእምሮ ጤንነትን አስመልክቶ ጠንካራ እርምጃዎች እንዲወስዱ ግፊት ማሳደሩንም ጥናቱ አስገንዝቧል። በብራዚል በኮቪድ-19 የሞቱ ሰዎች ቁጥር 600 ሺህ መድረሱን የአገሪቱ የጤና ጥበቃ ሚኒስቴር አስታውቋል። የጆን ሃፕኪንስ የኮሮና ቫይረስ መረጃ ማዕከል ደግሞ በደቡብ አሜሪካዊቷ ብራዚል ለኮቪድ የተጋለጡት ሰዎች ቁጥር 215 ሚሊዮን ሆኖ መመዝገቡን አስታውቋል። የዩናይትድ ስቴትስ መድኃኒት አምራች ሞደርና ዝቅተኛ ገቢ ላላቸው አገሮች የሚውል አንድ ቢሊየን የኮቪድ-19 የክትባት መድኃኒቶችን በሚቀጥለው ዓመት ለማሰራጨት መወሰኑን ትናንት በሰጠው መግለጫ አስታውቋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ለዓለም ዜናዎቹ ደረጀ ደስታን አመሰግናለሁ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 29 2014 ዓ.ም ዝግጅታችንን ነው። ከአሜሪካ ድምፅ የተከታተላችሁ ያላችሁት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ኮም በአት ቪኦኤ የአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪ ከሰኞ እስከ አርብ በአሃዱ ራዲዮ 943 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቅዳሜ ዘገባ እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ በሰጠው መግለጫ መስከረም ሀያ በተካሄደው የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ በደቡብ ክልል የሚገኙ አምስት ዞኖችና አንድ ልዩ ወረዳ በአዲስ ክልል ለመደራጀት የሚያስችላቸውን ከፍተኛ ድምጽ አግኝተዋል። በኢትዮጵያ አዲስ ክልል ለማደራጀት ህዝበ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ በታሪክ ሁለተኛው ነው። ኬኔዲ አባተ ዝርዝራለው በደቡብ ምዕራብ ኢትዮጵያ የሚገኙ አምስት ዞኖችና አንድ ልዩ ወረዳ ከነበሩበት የደቡብ ክልል በመነጠል የጋራ አንድ ክልል ለመመስረት አሊያም በክልሉ ለመቆየት መስከረም 22/2014 ዓ.ም ያካሄዱት ህዝበ ውሳኔ ውጤት ዛሬ ይፋ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ህዝበ ውሳኔው የተካሄደባቸው አምስት ዞኖችና አንድ ልዩ ወረዳ ማለትም የምዕራብ ኦሞ፣ የቤንች ሸኮ፣ የከፋ፣ የዳውሮና የሸካ ዞኖችና የኮንታ ልዩ ወረዳ ጋራ አንድ ክልል ለመመስረት የሚያስችላቸውን ከፍተኛ ድምፅ አግኝተዋል። በህዝበ ውሳኔው በአጠቃላይ ከተሰጠው 1262659 ድምፅ ውስጥ ከጥቂት የተበላሹና ሌላ እንከን የተገኘባቸው የድምፅ መስጫ ወረቀቶች ውጭ ከ1221000 በላይ ድምፅ ሰጪዎች አዲስ ክልል እንዲመሰረት መምረጣቸውን የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ገልጸዋል። የኮንታ ልዩ ወረዳ፣ የምዕራብ ኦሞ ዞን የቤንች ሸካ ዞን የካፋ ዞን የዳውሮ ዞንና የሸካ ዞን ከደቡብ ብሔር ብሔረሰቦች እና ህዝቦች ክልል ወጥተው የጋራ አንድ ክልል መመስረታቸውን እደግፋለሁ በሚል የተሰጠው ድምፅ አንድ ሚሊዮን ሁለት መቶ ሀያ አንድ ሺህ ዘጠና ሁለት ነው። የደቡብ ብሔር ብሔረሰቦች እና ህዝቦች ክልል አካል ሆነው መቀጠላቸውን እንደግፋለን በማለት የተሰጠው ድምፅ ሀያ አራት ሺህ ሀያ አራት ነው ከፍተኛ ቁጥር ያለው ድምፅ ያገኘው የህዝበ ውሳኔ አማራጭ የኮንታ ልዩ ወረዳ የምዕራብ ኦሞ ዞን የቤንች ሸካ ዞን የካፋ ዞን የዳውሮ ዞንና የሸካ ዞን ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ወጥተው የጋራ አንድ ክልል መመስረታቸውን እደግፋለሁ የሚለው ከፍተኛ ቁጥር ያለውን ድምፅ ያገኘው የህዝበ ውሳኔ አማራጭ ነው። ለህዝበ ውሳኔው ከተመዘገበው 1,344,622 የመራጭ ቁጥር ውስጥ 93.9 በመቶ የሚሆነው ድምፅ መስጠቱንም የገለጹት አቶ ብሸት የድምፅ አሰጣጥ ሂደቱ ሰላማዊ እንደነበርና በርካታ ታዛቢዎችም ሂደቱን መከታተላቸውን አብራርተዋል። መስከረም 20 ቀን 2014 ዓ.ም የተከናወነው የድምፅ መስጠት ሂደት ሰላማዊና የሎጂስቲክስ ችግር ያልታየበት ሲሆን አንዳንድ ቦታዎች ላይ የመራጮች ቁጥር ከፍተኛ በመሆኑ ሰልፎች በመኖራቸው ድምፅ አሰጣጡ ለሁለት ሰዓታት ያህል ከመራዘሙ በስተቀር በታቀደበት ሁኔታ ተጠናቋል። በዕለቱ የቦርዱ የምርጫ ኦፕሬሽን ዴስክ ለሚያጋጥሙ ችግሮች መፍትሄዎችን እየሰጡ ድጋፍ ያደረጉ ሲሆን በቦንጋ ጊዜያዊ ቢሮ የሚያስተባብሩ የቦርዱ ሠራተኞችም ወደ ተለያዩ ድጋፍ የሚያስፈልጋቸው ቦታዎች በመንቀሳቀስ የድምፅ አሰጣጥ ሂደቱን ቀልጣፋ እንዲሆን አግዘዋል። በዕለቱም 1424 የሲቪል ማኅበራት ታዛቢዎች በክልሉ ተሰማርተው ሂደቱን ታዝበዋል። ቦርዱ የህዝበ ውሳኔውን ውጤት ያጸደቀ ሲሆን ህዝበ ውሳኔው እንዲካሄድ ኃላፊነቱን ለሰጠው ለፌዴሬሽን ምክር ቤት ይህንን ውጤት እንደሚያቀርብም ምክትል ሰብሳቢው አቶ ብሸት አየለ ተናግረዋል። በቦርዱ ማቋቋሚያ አዋጅ 1133 ህዝባን 2011 እንዲሁም በምርጫ ፖለቲካ ፓርቲዎችና ስነ ምግባር አዋጅ 1162 ህዝብ 2011 አንቀጽ 6 መሠረት በተከናወነው ህዝበ ውሳኔ በኮንታ ልዩ ወረዳ፣ በምዕራብ ኦሞ ዞን፣ በቤንች ሸካ ዞን፣ በዳውሮ ዞንና በሸካ ዞን በጋራ ክልል መመሥረታቸውን የሚደግፈው አማራጭ በአብላጫ ድምፅ መደገፉ ተረጋግጧል። ቦርዱ ይህንኑ ውጤት ለኢፌዴሪ የፌዴሬሽን ምክር ቤት የሚያቀርብ ይሆናል። የሲዳማ ክልል የተመሰረተበት ህዝበ ውሳኔ ህዳር 10 2012 ዓ ም ከተካሄደ ወዲህ በኢትዮጵያ አዲስ ክልል ለማደራጀት በሀገሪቱ ህገ መንግስት መሰረት ህዝበ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ በታሪክ ሁለተኛው ነው። ከደቡብ ክልል በመነጠል የራሳቸውን ክልል ለመመስረት በክልሉ የሚገኙ በርካታ ዞኖች ጥያቄ ማቅረባቸውን ተከትሎ ክልሉን በአዲስ መልክ በተለያዩ ክልሎች ለማደራጀት በጠቅላይ ሚኒስትሩ የተቋቋመ ሰማኒያ አባላት ያሉት የሰላም አምባሳደር የተሰኘ ኮሚቴ ነባሩ የደቡብ ክልል ፈርሶ በአራት ክልሎችና በአንድ ልዩ ዞን እንዲደራጅ ምክረ ሀሳብ ማቅረቡ ይታወቃል። ባለፈው መስከረም ሀያ በተካሄደው ህዝበ ውሳኔ መሰረት በቅርቡ ይመሰርታል ተብሎ የሚጠበቀው የደቡብ ምዕራብ ኢትዮጵያ ህዝቦች ክልልም በምክረ ሀሳቡ ከቀረቡት ክልሎች አንዱ ነው። የአምስቱ ዞኖችና የአንዱ ልዩ ወረዳ ምክር ቤቶች መስከረም 19 2013 ዓ.ም ባካሄዱት መደበኛ ጉባኤ በደቡብ ምዕራብ ኢትዮጵያ ህዝቦች ክልልነት እንዲደራጁ የቀረበውን ም ምክረ ሀሳብ በሙሉ ድምጽ ያጸደቁ ሲሆን፣ በደቡብ ክልል ምክር ቤት ጥያቄ መሰረት የኢትዮጵያ ፌዴሬሽን ምክር ቤት መስከረም 26/2013 ዓ.ም ባካሄደው ጉባኤ ህዝበ ውሳኔ እንዲካሄድ ወስኖ መስከረም 29 ነበር ለምርጫ ቦርድ ውሳኔውን ያመራው። እናም መስከረም 20 በተካሄደው ህዝበ ውሳኔ ድጋፍ ያገኘው አዲሱ ክልል በህገ መንግስቱ አንቀጽ 47 መሰረት ከነባሩ የደቡብ ክልል ስልጣን ሲረከብ በክልልነት ይደራጃል። ስልጣን ከተረከበ በኋላ አዲሱ ክልል ጥያቄ ማቅረብ እንዳያስፈልገው በቀጥታ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አባል እንደሚሆን በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ሰ ተደንግጓል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን ለዘገባው እናመሰግናለን። አሁን ደግሞ አድማጮች በተከታዩ ዘገባችን ወደ ኬንያ ከወባ ጋር በተያያዘ ሰሞኑን ስላለው አዲስ ነገር የሚያስረዳ አጠር ያለ ዘገባ እንወስዳችኋለን። በወባ በሽታ ምክንያት በየአመቱ በኬንያ እድሜያቸው ከአምስት አመት በታች የሆኑ አስር ሺህ ህጻናትን ጨምሮ በአፍሪካ ሁለት መቶ ስልሳ ሺህ ህጻናት ህይወታቸውን እንደሚያጡ የዓለም የጤና ድርጅት አስታውቋል። ድርጅቱ ይፋ ያደረገው ክትባት አዲስ ተስፋን ፈጥረዋል ይላል። መሐመድ ዩሱፍ ከናይሮቢ ባጠናቀረው ተከታዩ ዘገባ ቆንጅታየ ታቀርበዋለች። ሞስኩሪክስ የሚል ስያሜ የተሰጠው የወባ መከላከያ ክትባት በአፍሪካና በሌሎችም ከፍተኛ የወባ በሽታ ስርጭት በሚያጠቃቸው አካባቢዎች ጥቅም ላይ መዋል እንደሚችል የዓለም የጤና ድርጅት አስታውቋል። በአራት ጊዜ ተመጥኖ የሚሰጠው የክትባቱ ሙከራ ጋና፣ ኬንያና ማላዊ ውስጥ 800 ሺህ ህጻናትን በማሳተፍ ተካሂዷል። የ30 ዓመቷ ሶሎሜ አውር የሶስት ዓመት ወንድ ልጇን ምዕራብ ኬንያ ኪስሙ ወረዳ በተካሄደው የክትባቱ ሙከራ አስከትበዋለች። የአራት ልጆች እናት የሆነችው ሳሎሚ ልጇ የአንድ ዓመት ህፃን ሳለ በወባ ምክንያት እየታመመባት በወር ውስጥ አራት ጊዜ አቅራቢያቸው ወዳለ ሐኪም ቤት እየወሰደች ታሳክመው እንደነበረ ትናገራለች። ልጅኮ ሚኒሲንዳኒታቱ ማለላ ሊንዳ ቺኒ ልጄ ሶስት ጊዜ ተከትቧል። ስለዚህ አሁን እንደ ድሮ በወባ በሽታ አይታመምም። ላሳክመው ሆስፒታል ይዤ ሄጄም አላውቅም። አሁን ልጆቼ ብዙ ጊዜ ስለማይታመሙብኝ ደስተኛ ነኝ። ክትባት መጣ ሲባል ለመከተብ ሩጭ የሚሄደው እኮ ለዚያ ነው፣ በጣም ስለሚጠቅመን ነው። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ክትባቱ መሰራቱ ትልቅ ታሪካዊ ክንዋኔ መሆኑንና በየአመቱ በብዙ አስር ሺዎች የተቆጠሩ ህጻናትን ሞት ሊከላከል የሚችል እንደሆነ ይናገራሉ። በድርጅቱ መሰረት በየአመቱ ከ229 ሚሊዮን የሚበልጡ ሰዎች በወባ በሽታ ይጠቃሉ። ከዚያ ውስጥ ከ400 ሺህ የሚበልጡት ይሞታሉ። አፍሪካ ውስጥ ወባ በየአመቱ ሩብ ሚሊዮን ህጻናት ይገላል። እንደ አውሮፓውያን አቆጣጠር በ2015 ዓ ም የተካሄደ አንድ ጥናት ክትባቱ በወባ የሚያዘውን ሰው ቁጥር በአርባ ከመቶ እንደሚቀንስ ከተያዙም በጽኑ መታመምን በሰላሳ ከመቶ እንደሚቀንስ አሳይቷል። በርናርዶስ ኦጉቱ በኬንያ የሕክምና ምርምር ተቋም ዋና ተመራማሪ ናቸው። ሀገራቸው በክትባት ሙከራው ያደረገችው ተሳትፎ ክትባቱ የሀገሯ ህዝብ ላይ እንደሚሰራ ማረጋገጡን ይናገራሉ። ጥናቱ በራስህ ሀገር ሕዝብን በማሳተፍ የተካሄደ በመሆኑ ደህንነቱ የተጠበቀ መሆኑን ታውቀዋለህ። ምክንያቱም የምትተማመነው ሌላ ህዝብ ላይ በተካሄደ ጥናት በተሰበሰበ መረጃ ላይ ሳይሆን በራስህ ህዝብ ላይ በተካሄደ ምርምር ነውና። ስለዚህ ይህ ክትባት ደህንነቱ የተጠበቀ መሆኑን እንደሚሰራ ስራ ላይ እንዲውልም ፍቃድ ያገኘ መሆኑን በእርግጠኝነት ለመንግስት መናገር ትችላለህ። በእኛ ተሳትፎ የተሰራ ስለሆነ በአራት ጊዜ ተመጥኖ የሚሰጠው ክትባት የመጀመሪያው ሶስቱ ልጆች ጨቅላ ህጻናት ሳሉ በአንድ ወር ልዩነት ይሰጣቸው እና የመጨረሻው ማጠናከሪያው ክትባት ደግሞ ህጻኑ አንድ አመት ተኩል ሲሞላው ይሰጠዋል። ኬንያውያን ወላጆች ልጆቻቸውን እንደሚያስከትቡ እተማመናለሁ፣ ብለዋል የኬንያው የምርምር ተቋም ዋና ተመራማሪ ኦጉቱ። ህዝቡ ክትባቱ የት አለ እያለ እየጠየቀ ነው። ፈቃዱ ስለተሰጠን አሁን የክትባት ዘመቻውን መጀመር እንችላለን። አንዴ ክትባቱ ከቀረበ የሚያስፈልገውን ሰው ሁሉ መከተብ መጀመር ይቻላል። ይህንን አሁን ወጥተን ህዝቡን ልናሳውቀው እንችላለን። የወባ መከላከያው ክትባት መቼ ለህዝብ ተደራሽ እንደሚሆን ለጊዜው የታወቀ ነገር የለም። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የተዘጋጀውን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንውሰዳችሁ። በታይዋን ጉዳይ አሜሪካና ቻይና እየተካረሩ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የቻይናው አቻቸው ሺ ጂፒንግ በያዝ ነው የአውሮፓ 2021 ዓ.ም መጨረሻ ላይ የኢንተርኔት ላይ ስብሰባ ለማድረግ ማቀዳቸውን ዋይት ሀውስ አስታውቋል። ስብሰባው የታቀደው የባይደን አስተዳደር ቻይና በታይዋን ላይ እያደረገች ነው የሚለውን ወታደራዊ ግፊት እንድታቆም እና የንግድ ጉዳዮች ተገዥነቷን እንድታከብር ጥያቄ ማንሳቱን ተከትሎ ነው። ፓትሲ ውዳ ስኳራ ከዋይት ሀውስ ያጠናቀረችውን ዘገባ ሰሞኑን ሬዲዮ ጣቢያችንን ለልምምድ የተቀላቀለችው ኤዶም ካሳይ ታቀርበዋለች። ቻይና በባለፉት ጥቂት ቀናት ወደ 150 የሚጠጉ የጦር ጀቶቿ የታይዋንን የአየር መከላከያ ቀጠና ጥሰው መግባታቸው የባይደንን አስተዳደር ማስጠንቀቂያ እንዲያወጣ ገፋፍቶታል። ጉዳዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን አሳስቧቸዋል። የቻይና እንቅስቃሴ ቀውስ ያስከትላል፣ የክልሉን ሰላምና መረጋጋት አደጋ ላይ የሚጥል የተሳሳተ ስሌት ነው። ታይፔ ራሷን እንደ ነፃ ግዛት ብትቆጥርም፣ ቤጂንግ ግን አፈንጋጭ ክፍለ ሀገር አድርጋ ነው የምታያት። ቻይና ታይዋን ላይ የምታሳርፈው ግፊት እንዲሁም እየተካረረ ባለው የዋሽንግተንና የቤጂንግ ውጥረት ላይ ተጨማሪ የመፋጠጥ ምንጭ ሆኗል። ቲሞቲ ሂትስ የራንዳን ኮርፖሬሽን ዓለም አቀፍ የመከላከያ ጉዳዮች ተመራማሪ፣ ነገሩ የሚያሳስብ ቢሆንም ወደ ጦርነት የሚያዳርስ አይመስለኝም። ቻይኖቹም አሜሪካም ጦርነት መጫር አይፈልጉም። ፕሬዝዳንት ጆ ባይደን ሰሞኑን እንደተናገሩት መስከረም ውስጥ ከፕሬዝዳንት ሺ ጂፒንግ ጋር በስልክ ያወሩ ጊዜ የታይዋንን የቻይና ግዛትነት በድጋሚ አረጋግጠውላቸዋል። በዚህ መሰረት ዩናይትድ ስቴትስ የአንድ ቻይና ፖሊሲ የምትደግፍ ቢሆንም ከታይዋን ጋር ባላት ይፋ ያልሆነ ወታደራዊ ግንኙነት ግን ቀጥላለች፣ ድጋፍም ትሰጣለች። በታይዋኑ ስምምነት እንደምንገዛ እንስማማለን። እዚያ ላይ ነው ያለነው። እናም ግልጽ አድርገነዋል። ስምምነቱን ከማክበር ውጪ ሌላ ነገር ማድረግ ያለባቸው አይመስለኝም። ሆኖም ዩናይትድ ስቴትስ በጃንዋሪ 2020 ዓ ም በተደረገ ስምምነት ቻይና ከአሜሪካ የ200 ቢሊዮን ዶላር ግምት ያላቸው ሸቀጦችንና አገልግሎቶችን ለመግዛት የገባችውን ቃል አልተገብረችም በሚል ሰበብ ቻይና ላይ ተጽዕኖ እያበረታች ትገኛለች። የዩናይትድ ስቴትስ ንግድ ተወካይ ካትሪን ታይ ያስረዳሉ የአሜሪካ የምጣኔ ሀብት ጥቅሞችን ለማስከበርና ጎጂ በሆኑ ፖሊሲዎችና አሰራሮች ጉዳት እንዳይደርስበት ለመጠበቅ ለማስወገድ ያሉንን ዘዴዎች በሙሉ አቅም እንጠቀማለን፣ ካስፈለገም እናወጣለን። በተጨማሪ በቅርቡ ከአውስትራሊያና ከእንግሊዝ ጋር በተፈረመው ስምምነት መሰረት በኒውክሌር የሚንቀሳቀሱ ባህር ሰርጓጅ መርከቦችን በማስታጠቅ የምታግዛትን አውስትራሊያን ጨምሮ ዩናይትድ ስቴትስ በኢንዶ ፓሲፊክ ጥምረት ከሌሎች የአካባቢው ሀገሮች ጋር ያላትን ግንኙነት እያጠናከረች ነው። ባለፈው ወር በተካሄደው የኳድ ጉባኤ ፕሬዚዳንት ባይደን የአውስትራሊያን የህንድንና የጃፓን መሪዎችን አስተናግደዋል። ይሁን እንጂ ዩናይትድ ስቴትስ ቻይናን እንዲሁም አምስት ወዳጆቿን ጨምሮ አስር አገሮች አባል ከሆኑበት በምህጻረ ቃል አርሲ ኢፒ ተብሎ ከሚጠራው ግዙፍ የነፃ ንግድ ውል ውጪ ተደርጋለች። በተጨማሪም ዋሽንግተን የባራክ ኦባማ አስተዳደር ይደግፈው ከነበረው ሁሉን አቀፍና አዳጊ ፓሲፊክ አቋራጭ የንግድ ሽርክና ያለፉት ፕሬዚዳንት ዶናልድ ትራምፕ አስወጥተዋታል። አብርሃም ዴንማርክ በዊልሰን ሴንተር የእስያ ፕሮግራም ዳይሬክተር እንዲህ ብለዋል። በተለይ ቻይና ይህንን የንግድ ሽርክና ለመቀላቀል በቅርቡ ያመለከተች በመሆኑ ለዩናይትድ ስቴትስ በኢንዶ ፓሲፊክ አካባቢ የምጣኔ ሀብት ተጠቃሚነቷን ጠብቃ ለማቆየት እየከበዳት ይሄዳል። የዩናይትድ ስቴትስ የብሔራዊ ደህንነትና ጸጥታ አማካሪ ጃክ ሱሌቫን እና የቻይናው አቻቸው ያንግ ጁዌቺ ሰሞኑን ዙሪክ ጀርመን ላይ ይፋ እንዳደረጉት ባይደንና ሺ በዚህ የአውሮፓ ዓመት መጨረሻ ላይ የኢንተርኔት ላይ ስብሰባ ለማድረግ አቅደዋል። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ከማለፋችን በፊት ቀኑ ቅዳሜ እንደመሆኑ አንድ ሙዚቃ ለረፍት እንጋብዛችሁ እስኪ። Yer benat bir Endet कहिड़र्शा जे लाइ कादर्शार ቴዎድሮስ ታደሰ ምላሽ ስጭኝ ሲል ያዜመውን ሙዚቃ ነበር ያስደመጥናችሁ። ወደ ተከታዩ ዘገባ እንውሰዳችሁ። ባለፈው ሳምንት የከያኔው ጸጋዬ ገብረ መድን ኢልመ ገልማ ቲያትር በአምቦ ለታዳሚዎች ቀርቧል። ቲያትሩን ያዘጋጁት የአምቦ ዩኒቨርሲቲ የስነ ጽሑፍ ትምህርት ክፍል ረዳት ፕሮፌሰር የሎሬት ጸጋዬ ገብረ መድን የባህልና ጥናት ምርምር ማዕከል ኃላፊ ሳሙኤል ላይኩን ናቸው። በቲያትሩ ላይ የተወሰኑ ደግሞ የማዕከሉ ሰልጣኝ ወጣቶች ሲሆኑ ይህንኑ ቲያትር ባለፈው ዓመት በቲያትር መቶኛ ዓመት ላይ ማቅረባቸውን ገልጸዋል። ናኮር መልካ ከኢልመ ገልማ አዘጋጆችና ተዋንያኖችን አነጋግሮ ተከታዩን ጥንቅር ያስደምጠናል። ቲያትሩን ያዘጋጁት የአምቦ ዩኒቨርሲቲ የሥነ ጽሑፍ ትምህርት ክፍል ረዳት ፕሮፌሰር እና የሎሬት ጸጋዬ ገብረ መድኅን የባህል ጥናትና ምርምር ማዕከል ኃላፊ ሳሙኤል ላይኩን ስለ ሎሬቱ እንዲሁም ኢልመገልማ ቲያትር ያሉትን ነው። ዛሬ እንግዲህ ያሳየነው ቲያትር በሎሬት ጸጋዬ ገብረ መድኅን የተጻፈ ቲያትር ነው። አንድ ቲያትር ብቻ ሳይሆን አንድ ቲያትር፣ አንድ ሁለት ሞኖሎጎች እና ትንሽ እንትኑንም መጀመሪያ ላይ አካባቢ የታዩትንም አንዳንድ ሞኖሎጎችን እኛው ክርኤት አድርገን ነው ለመድረክ ያበቃ ነው። ዋጋ ለዚች ሀገር ጸጋይ ዋጋ ከፍለዋል። የተከፈለውን ዋጋ ደግሞ በከንቱ እንዲቀር አንፈልግም። በተለይ በተለይ እሱ የሰራቸውን ስራዎች በተለይ በኦሮሞ የኦሮሞ ሊቃን በተለይ ወጣቱ እንዲረዳ እንፈልጋለን። ምክንያቱም ጸጋይ ማን ነው? ስራው ምንድን ነው? ስራ ህያው ምስክር ስለሆነ ማለት ነው። በሱ ስራ ውስጥ ስለ ኢትዮጵያዊነት፣ በሱ ስራ ውስጥ ስለ ኦሮሞ፣ በሱ ጸጋዬ ቁጭ ብሎ ያልጻፈበት ከተማ የለም። ስላልጻፈው ከተማ የለም። ስላልጻፈው ብሔር የለም። ትክክለኛ ኢትዮጵያ ጸጋዬ ነበረች ብዬ አስባለሁ። ይህንን ደግሞ የአሁኑ ትውልድ ማወቅ መቻል አለበት። አፋኒን ኦሎሌ በኢልመገልማ ላይ የዋናውን ገጸ ባህሪ የተጫወተው በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረ መድኅን የባህል ጥናትና ምርምር ማዕከል ሰልጣኝ ወጣት ዋግራ ሳሙኤልን ነው ያያችሁትና የሰማችሁት። እነሆ ስለተጫወተው ሚናና ስለ እውቁ ከያኒም የገባኝን ያህል ላውጋ ይላል በዚህ ቲያትር ውስጥ ሜን ካራክተር የአባገዳን ካራክተር ነው የተጫወትኩት። ይህንን ቲያትር ስናዘጋጅ የተለያዩ ውጣ ውረዶች ነበሩ። ግን ፈልጋለሁ ይህንን ስራ ስሰራ የሎሬት ጸጋዬ ገብረ መድኅንን ጥልቅ አሳቢነት ለኦሮሞ ባህል ለኦሮሞ አኗኗር ያላቸውን እውቀት የገመገምኩበት ትልቅ ስራ ነው በእውነቱ ከሆነ ሎሬቱ ከኦሮሞም አልፎ ከኢትዮጵያም አልፎ ደግሞ ለዓለምም አርት ታላቅ አሻራ ያስቀመጡ ታላቅ ሰው ናቸው። በእሳቸው ስም በተመሰረተ ማዕከል ስር ደግሞ እኛ እንደ አባል፣ እንደ እሳቸው ልጆች እዚህ ስር መሰብሰባችን ለእኛ ትልቅ እድል ነው። ቦንቱ ተስፋይም ስለ ወከለቻት የኢልመገልማ ገፀ ባህሪ ያለችውን ነው። በዛ ላይ ደግሞ የኑቢያን ካራክተር ወይ ደግሞ የናፊዮን ካራክተርን ለብሼ የተጫወቁት እኔ ነኝ ማለት ነው። የሎሬቱ ስራ ተቀርቶ የሚያልቅ አይደለም። በጣም ሰፊ በጣም ሀገርን። ቲያትሩ አንድና አንድ የሚያመለክተው አንድነትን ነው። ወጣት በርሲሳ ረጋሳ ቲያትሩን በቀልድ ያዋዛው እንጂ የወከልኩት ገጸ ባህሪ ቁም ነገር የጎላ መልእክት የያዘ ነው ይላል። ወኪ የሰራሁት አንድነትን ለማፍረስ ከቆሙት አይነት ተወኪዬን የሰራሁት እና ያንን የእብድ ካራክተር ሶስት ከኋላ ምን አይነት ሰው አለ? ምን አይነት ማለት በብዙ አይነት ነው። በእብድ ብቻም ልታስመስለው አትችልም፣ ግን በጥቂቱ ለማሳየት ያህል አንድነትን ሊያፈርሱ የተነሱ ብዙ አይነት እኛ እንደ ሀገርም እንደምናውቀው ቦሬ ደረጃ አለ ማለት ሰላም በማደፍረስ ደረጃ አለ፣ በብዙ አይነት መንገድ አለ ና ያንን ያንን ያማከለ አይነት ነገር አድርጌ ነው እና በትንሹ ለማሳየት የሞከርኩት። በማዕከሉ መከፈትና እድገት ውስጥ ዋናውን ቦታ እንደሚወስዱ የተነገረላቸው የአምቦ ዩኒቨርሲቲ የቀድሞ ፕሬዚዳንት ዶክተር ታደሰ ቀናም መልእክት አስተላልፈዋል። ቲያትሩ በማዕከሉ ወጣቶች በሌሎችም የሀገሪቱ ስፍራዎች ላይ ይታያል ይላሉ አዘጋጁ ሳሙኤል ላይኩን። የአሜሪካ ድምፅ ናኮር መልካ ካምቦ ወደ ተከታዩ መሰናዶ እንውሰዳችሁ። አድማጮች አሁን ስለ ዩናይትድ ስቴትስ ዴሞክራሲ የምናሰናዳው ዝግጅት ላይ ደርሰናል። ህገ መንግስትን በተመለከተ ሀብታሙ ስዩም ያሰናዳውን ዘገባ እናስደምጣችሁ። በጎርጎሳውያኑ 1787 ዓ ም የበጋው ወር ላይ ነው የኮንፌዴሬሽን ህግጋት በሚል ያልጠና ህግ ራሳቸውን ያስተዳድሩ የነበሩ 13 የቀድሞ እንግሊዝ ቅኝ ግዛቶች አንድ ብሔራዊ መንግሥት ለማቋቋም ተስማሙ። ዩናይትድ ስቴትስ ከ200 በላይ ዓመታት ለተጠቀመችባቸው ህጎቿ ሁሉ መሠረት ያደረገችው ህገ መንግሥትም ተወለደ። ሂደቱ ግን ቀላል አልነበረም። ዛሬ የዚህን ህገ መንግሥት ታሪካዊ ዳራና መሠረታዊ መርሆቹን በወፍ በረር እንቃኛለን። የኔ ስም ሀብታሙ ስዩም ነው። ይህ ሸገር 102.1ና የአሜሪካ ድምፅ በትብብር የሚያቀርቡት ልዩ መርሃ ግብር ነው። የዛሬው ጥንቅር የተመሠረተው በኬሊ ጄን ኬሊ ትምህርታዊ መርሃ ግብር ላይ ነው። የአሜሪካን ህገ መንግስት የፈጠረውን ስብሰባ የመሩት ጆርጅ ዋሽንግተን ይባላሉ። እሳቸው ከበርካታ የተለያዩ ስፍራዎች የመጡ ሰዎች አንድ ላይ በመሆን በአንድ የመንግስት ስርዓት ላይ ከተስማሙ ታምር ነው ይሉ ነበረ። ያ እንደ ታምር የተቆጠረ ጉዳይ ዛሬ እውኑኗል። የጆርጅ ታውን ዩኒቨርሲቲ መምህርት የሆኑት ሌን ሮስ የሁሉም ነገር ጅማረው ህገ መንግስት ነው ይላሉ። የአሜሪካ መንግስትና በስሩ ያካተታቸው ሁሉ መነሻው ህገ መንግስቱ ነው። የአሜሪካ መንግስት የመነጨው ከዚህ ሰነድ ነው። ወደ ኋላ ተመልሰን እንደማጣቀሻም እንጠቀምበታለን። አንዳንዴ ልብ አንለው ይሆናል እንጂ የዩናይትድ ስቴትስን መንግስት ለመረዳት ህገ መንግስቱ መዋቅር ሆኖ ቆይቷል። ለመሆኑ ህገ መንግስቱን ማውጣት ቀድሞ ነገር ለምን አስፈለገ? ዓመተ ምህረቱ 1785 ነው። አለመግባባት ነግሰዋል። ቀድሞ በእንግሊዝ ቅኝ ግዛት ውስጥ የቆዩ 13 ግዛቶች ጠንካራ የጋራ መተዳደሪያ ሰነድ ስላልነበራቸው ማሳቹሴትን በመሰሉ ስፍራዎች አመፅ ማበብ ጀምሯል። የኮንፌዴሬሽን ህግጋት ብለን ልንጠራው የምንችለው ህግ በተለይ ለማዕከላዊ መንግስት የሚገባውን ስልጣን አለመስጠቱን ተከትሎ ጦሱ ላስተዳደራቸው አደጋ መሆኑ የታያቸው የቅኞቹ ሃምሳ አምስት ተወካዮች በፔንስልቫኒያ ግዛት ፊላደልፊያ ከተማ ውስጥ የተሻለ ሰነድ ለማሰናዳት ተገናኙ። ጆፍሪ ሮስን የብሔራዊ ህገ መንግስት ማዕከል ፕሬዚደንቱ ነው አገልግለዋል። ፊላዴልፊያ ውስጥ የተከናወነ ሁሉ በህገ መንግስታዊ አስተሳሰብ እንደ አብዮት የሚቆጠር ነው። ተወካዮች የግዛቶቹን አንድነት ሁኔታ የሚቀይሩ የእውቀትና ፍልስፍና ምርታዎችን አሳይተዋል። የመጀመሪያው እርምጃ ከየራሳቸው ግዛት ይልቅ እኛ የዩናይትድ ስቴትስ ህዝቦች የሚለውን መርህ መረዳት መቻላቸው ነው። ቀደም ባለው ጊዜ የራሳቸው ሉዓላዊነት ላይ ብቻ እንጂ የጋራ ትብብራቸው ያን ያህል ያልጠናላቸው ግዛቶቹ አሁን የራሱ ብሔራዊ ህግ ያለው ሀገር አካል መሆናቸውን መመልከት ጀምረዋል። ይሁንና ግዛቶቹ እንዳይስማሙ ደንቃራ የሚሆኑ የሀሳብ ልዩነቶች አልቀሩላቸው። የመጀመሪያው በሂደት ውስጥ ትላልቅና ትናንሽ ግዛቶች እንዴት ይደልደሉ የሚለው ጉዳይ ነው። ቨርጂኒያን የመሰሉ ግዙፍ ግዛቶች ድልድሉ በግዛቶች ውስጥ በሚኖረው ህዝብ ቁጥር ልክ እንዲሆን ጠይቀዋል። ኒውጀርሲን የመሰሉ አነስተኛ ግዛቶች በበኩላቸው ከህዝብ ቁጥር ጋር ያልተያያዘ ቀድሞ የሚወሰኑ ወንበር ለግዛቶች እንዲዘጋጅ ጠይቀዋል። ኬኔቲኬት ሁለቱን ያስማማ ሀሳብ ያመጣች ግዛት ናት። ሁለቱም ሀሳቦች የሚከበሩበት የሴኔትና የህዝብ ተወካዮች ምክር ቤት የተመሠረቱበት ጽንሰ ሀሳብ አመንጪ እችው ግዛት ናት። ሁለተኛውና የስምምነት ሂደቱን ሊያጨናግፈው ተቃርቦ የነበረው ጉዳይ ደግሞ የባሪያ ንግድ ነው። ደቡባዊ ግዛቶች የባሪያ ንግድ እንዲቀጥል ይሻሉ፣ ሰሜናዊ ግዛቶች ግን በህግ መከልከል ጀምረዋል። There was also a question of how slaves would be represented because if the southern states get to count their slaves in the apportionment, then they will swamp them. A be the Baruch and Mi Wakalum Tiak and Stual Deuba Igatochroacho, Baruch, Bedilidilus, Tasabin Dhonu, Ifal Gallu, Yekona, Yeseminugzatoch, Mamret in Michelu, Barcata Naziguch binorachum, Badabuchu, Iwat ተወካዮች ከባሮች ቁጥር ሦስት አምስተኛውን ለማካተት የዩናይትድ ስቴትስ መንግሥት ደግሞ እስከ 1808 የጎርጎሳውያኑ ዘመን ድረስ የባሪያ ንግድን እንዳይከለክል ተስማምተዋል። የታሪክ አዋቂዎች የመጀመሪያው ህገ መንግሥት የባሪያ ንግድን አዳነ ወይንስ ደግሞ ውስን እንዲሆን አደረገ በሚል ሲሟገቱ ባሽተዋል። የጎርጎሶያን አቆጣጠር መስከረም 17 1787 ዓ ም ተወካዮች ህገ መንግሥቱን ፈረሙ። ይህ ህገ መንግሥት 5000 ቃላት የያዘ ሲሆን ሰባት አንቀጾች ብቻ ነበሩት። ሌንዳ ሞንክ የህገ መንግሥት ጉዳይ ሊቅ ናቸው። ከህገ መንግስቱ ክፍሎች መካከል የትኛው ብዙ ቃላት ፈሰውበታል ብላችሁ ስትመለከቱ የምታገኙት አንቀጽ አንድ ነው። የሰነዱን ግማሽ ያህል ማለትም ሁለት ገጾች ይሸፍናል። ስለምን ምን እንደሚያወሳ ግምቱ ብዙ ሰው ስለ ፕሬዚዳንቱ ሊመስለው ይችላል። አይደለም፣ ስለ ህግ መወሰኛ ምክር ቤቱ ነበር። ዛሬ ስለ ስልጣን ክፍፍል እንሰማለን። እውንም ሆኗል። የተለያዩ ስልጣን ያላቸው ሶስት ቅርንጫፎች አሉን። ይሁንና የዕለት ተዕለት ስልጣንን በተመለከተ ማለትም ቀረጥን፣ ጦርነት ማወጅን እና ግዛት ተሻጋሪን የንግድ እንቅስቃሴን በተመለከተ በልዩ ሁኔታ ህገ መንግስቱ ሁሉን ነገር ወደ ህግ መወሰኛው ምክር ቤት ኮንግረስ ይመራዋል። ሁለተኛው አንቀጽ የፕሬዚደንቱን ወይም የህግ አስፈጻሚውን አካል ይመለከታል። ፕሬዚደንቱ አንድ ሰው ቢሆኑም እስከ ሁለት ሚሊዮን የሚደርሱ ህግ አስፈጻሚዎችን ይቀጥራሉ። ለዚያ ነው ግዙፉ የመንግስት ቅርንጫፍ መሆኑ። አንቀጽ ሶስት ውስጥ የፍትህ ቅርንጫፉ ላይ ያተኩራል። ስራው ህገ መንግስት መተርጎም ነው። የጠቅላይ ፍርድ ቤቱን ስልጣን አይነት፣ ይህ ቅርንጫፍ ከአሜሪካ ህዝቦች በመቀጠል የመጨረሻውን ውሳኔ መስጠት የሚችል አካል ነው። የአሜሪካን ህገ መንግስት ማሻሻል የሚችሉት ማናቸውም የመንግስት ቅርንጫፎች ሳይሆኑ የአሜሪካ ህዝቦች ብቻ መሆናቸው ተደንግጓል። አንቀጽ አራት ማናቸውም ግዛቶች የሌላኛውን ግዛት ሕግ እውቅና እንዲሰጡ ይደነግጋል። አንቀጽ አምስት ህገ መንግስቱ የሚሻሻልበትን ሂደት ያብራራል። አንቀጽ ስድስት ህገ መንግስቱ የሀገሪቱ የበላይ ህግ መሆኑን ያውጃል። የመጨረሻው አንቀጽ ሰባት የመጀመሪያው ሕገ መንግስት የጸደቀበትን ሂደት ይተነትናል። ህገ መንግስቱ ይጸድቅ ዘንድ ከ13ቱ ግዛቶች መካከል ቢያንስ ዘጠኙ ድጋፋቸውን ሊሰጡት ይገባ ነበረ። በወቅቱ የፌዴራላዊ መንግስቱን ሚና በሚደግፉና በማይደግፉ ግዛቶች መካከል የሐሳብ ልዩነት ቢኖርም የመጀመሪያዎቹ በቁጥር በመብለጣቸው ህገ መንግሥቱ ጸድቋል። ይሁንና ህገ መንግሥቱን የተቃወሙ ግዛቶችን ስጋት የሚቀርፍ ሌላ ሰነድ ከቆይታ በኋላ መጥቷል። ስሙም የመብቶች ሰነድ ወይም ቢል ኦፍ ራይትስ ይባላል። ዓላማው የብሔራዊ መንግሥቱን ሥልጣን ውስን በማድረግ መሠረታዊ መብቶችን ማጉላት ነው። ይህ ሰነድ የመናገር ነፃነት፣ የአምልኮ ነፃነትና የፕሬስ ነፃነትን የመሰሉ አስር የህገ መንግስት ማሻሻዎች መሰረት ነው። በነገራችን ላይ የዩናይትድ ስቴትስ ህገ መንግስት እስከ ዛሬ ድረስ 27 ማሻሻዎች ተደርገውበታል። የሀሳብ እንስማ ስቴትስ ህገ መንግስት የጋራ መግባባት ና ልከኝነት ሰነድ ነው። የግለሰቦችን ነፃነት እንዳይጎዳ ተደርጎ የተቀየደ ለጋራ አላማ የሚተጋ ኃይል ማዕከላዊ መንግስትን ፈጥሯል። ስቴትስ ህገ መንግስት የሀገሪቱን ሁሉ ነገር አሸጋግሯል። ግዛቶች ተባብረው ግዙፍ ሀገር የሚገነቡበትን ፈርቀዷል። የዜጎች መብት የሚጠበቅበትን መንገድ አሳይቷል። በኢትዮጵያውያን አነጋገር እኔነትና እኛነት ሳይጣረስ የተቀመጠበት ሰነድ ሆኗል። የሳምንት ሰው ይበለን። ሰ ጉዳይ ሳንወጣ አሁን ደግሞ ስለ ሁለቱ ምክር ቤቶች መንግስታዊ አወቃቀርን በተመለከተ ደረጀ ደስታ ያሰናዳውን ዘገባ እናስደምጣችሁ። በዩናይትድ ስቴትስ ለየት ያለ ስልጣንና አደረጃጀት ያላቸው ሁለት የተለያዩ ምክር ቤቶች ወይም ኮንግረሶች አሉ። አንደኛው የሕዝብ ተወካዮች ምክር ቤት ሀውስ ሲባል፣ ሌላኛው ደግሞ ሴነት ወይም በተለምዶ የሕግ መወሰኛው ምክር ቤት ብለን የምንጠራው ነው። በዓለም ዙሪያ የሚገኙ በርካታ አገሮች በእንግሊዝኛ አጠራር ባይካሜራል በመባል የሚታወቀውን ሁለት የሕግ አውጪ ምክር ቤቶች ያሉትን መንግስታዊ አወቃቀር ይከተላሉ። በዚህ ዙሪያ እንዲያወያዩን ዶክተር ዮሐንስ ገዳሙን ጋብዛ ይዘናል። ፌዴራሊዝምን ጨምሮ በርካታ ማህበረሰባዊ ጉዳዮች ላይ ጥናትና ምርምሮችን አካሂደዋል። በአፍሪካ በመካከለኛው ምስራቅና ደቡብ እስያን እንዲሁም በዩናይትድ ስቴትስና ታዳጊ አገሮች የምጣኔ ሀብት ፖሊሲዎች ላይ ጥናቶችን አድርገዋል። አሁን በጆርጂያ ጊውነት ኮሌጅ የፖለቲካ ሳይንስ ፕሮፌሰር ሲሆኑ ስለ አሜሪካ ስነ መንግስት ያስተምራሉ። ጤና ይስጥልን ዶክተር ዮሐንስ እንግዲህ ቀደም ሲል በመግቢያችን ላይ እንደገለጽነው ዛሬ በአንድ መንግስት ስር ስላሉ ጥምር ሁለት ምክር ቤቶች አስፈላጊነት ያወያዩናል። በአብዛኛው የምንቆየው በዚህ በዩናይትድ ስቴትስ ውስጥ ባሉት ሁለቱ ምክር ቤቶች ዙሪያ ይሆናል። በዓለም ላይ ያሉ የመንግስት አደረጃጀቶች ወይም መዋቅራዊ መልኮች ምንድን ናቸው የሚለውን እንደ መግቢያ ተጠቅመው ለመሆኑ ይህ ጥምር የምክር ቤቶች አወቃቀር እንዴት ነው የሚሰራው የሚለውን ጥያቄ ሊመልሱልኝ ይችላሉ እ ስለጋበዛችሁኝ እኔም ከልብ አመሰግናለሁ። እንግዲህ የአሜሪካ የህግ አውጪ ወይም የህግ አርቃቂ ምክር ቤትን በተመለከተ እርግጥ ነው ባይ ካሜራል ወይም ደግሞ ባለ ሁለት ቤት ምክር ቤት ተብሎ ይጠራል። ከዛ በፊት ግን ትንሽ እንደ መነሻ የሆነ ዘንድ አስራ ሰባት ሰባ ስድስት በፊት በፈረንጆቹ አቆጣጠር ማለት ነው። አስራ ሰባት ስልሳ ስምንት እንደማለት ነው በኢትዮጵያ አቆጣጠር ድረስ የእንግሊዝ ቅኝ ግዛት እንደነበረች ይታወቃል። አሜሪካ በዛ ወቅት አሜሪካ ብዙን ጊዜ አዲሱ ዓለም ወይም ዘኒ ወርልድ ተብሎ የሚጠቀስ ነበር በዛን ጊዜ እንግዲህ አንድ ለንደን ያሉ ንጉስ ወይም ደግሞ በተለያዩ የአሜሪካ ግዛቶች ውስጥ ያሉ ታማኝ ገዢዎቻቸው የአሜሪካን አስራ ሶስት ግዛቶች በጣም በጣም በተማከለና የስልጣን ወይም ደግሞ የሀይል የፖለቲካ ሀይል በአንድ ቦታ ብቻ ተከማችቶ ሌሎችን የሚያስተዳድርበት መንገድ ይመራ ነበር ከአስራ ሰባት ሰባ ስድስት በኋላ የአሜሪካን ግዛቶች ነጻነታቸውን ባወጁበት እና ድሉን በተቀዳጁበት ጊዜ ነው እንግዲህ ከዛ አሀዳዊ ተብሎ ከሚጠራው መንግስት አወቃቀር በተለየ መልኩ የኮንፌዴራል ስርዓትን መስርተው ለአስር አስራ አንድ ዓመታት አሜሪካ የምትተዳደርበትን መንግስታዊ አወቃቀር የፈጠሩት ማለት ነው። በዛን ጊዜ ታዲያ ፕሬዚዳንት አልነበራቸውም። ወይም ኤግዜኪቲቭ ብራንች ወይም ደግሞ ህግ አስፈጻሚ አካል የሚባለው አልነበራቸውም። አንድ የነበራቸው የህግ የህግ አውጪ ምክር ቤት ወይም ፓርላማ ብቻ ነው የነበረው። ያም ፓርላማ ባለ አንድ ስቴት ፓርላማ ነበር፣ ወይም ዩኒ ካሜራል ብለን የምንጠራው ማለት ነው። ግን በአጠቃላይ ይሄ ኮንፌዴራል ወቃቀር ብዙም አልሰራም ነበረ። የውጭ ጉዳይ ግንኙነታቸው በጣም የተዳከመበት ነገር ሆነ። ግዛቶች በተለያዩ አጋጣሚዎች የሚያነሷቸው ግጭቶች የተበራከቱ ነበሩ። አንዳንድ ሸማቂና አማጺ ቡድኖችም እየመጡ ያስቸግሯቸው ነበር። ከዛ አንጻር በጣም ሁሉንም ወጥ በሆነ መንገድ ራሱን እያስተዳደረ እያንዳንዱ ግዛት ራሱን እያስተዳደረ ግን በጋራ ደግሞ ሀገራዊ የሆነ ማንነታቸውን አጠናክረው የአሜሪካን ግዛቶች በዓለም አቀፍ ግንኙነት ላይም ደግሞ ጠንካራ ሆኖ የሚወጡበትን ነገር ለማስተካከል ሲባል የተለያዩ ኮንቬንሽኖች ወይም ደግሞ ሀገራዊ ሰባዎች ውይይቶች ይካሄዱ ነበረ። ሰባት ሰባት ዘጠኝ መጨረሻ ላይ በተካሄደው የዚሁ ህዝባዊ የሆነ እና የህዝብ ተወካዮች በተገኙበት አስራ ሶስቱ ግዛቶች ናቸው። አሁንም የነበሩት የአሜሪካ ግዛቶች ኮንፌዴራል ከሆነ አወቃቀር ወደ ፌዴራል ወጥ ሲስተም በመጡበት ጊዜ ለመጀመሪያ ጊዜ ኤግዜክቲቭ ብራንች ወይም ደግሞ የህግ አስፈጻሚ ምክር ቤትን፣ የህግ አውጪ ምክር ቤትም፣ እንዲሁም የህግ ተርጓሚ ምክር ቤትም መንግስታዊ አካልን ለመፍጠር ቻሉ። ይህም አሁን በአለም አቀፉ የፖለቲካ ሪያልቲ ወይም ነጸብራቅ ላይ የምንመለከተው ባለ ሶስት መንግስት ሲባል ሶስት አካላት እንዳሉት የሶስት ቅርንጫፎች እንዳሉት አድርገን የምናወራው ነገር የዛን ጊዜ በዋናነት ተጀመረውም በዘመናዊ መልኩ እዚሁ አሜሪካን ሀገር ነው ተብሎ ይገመታል። ይህ እንግዲህ ሲሆን በተለይም ጥያቄህን በቀጥታ ለመመለስ አሁን የሕግ አውጪ ምክር ቤቱ በኮንፌዴራል ስርዓት ላይ በነበሩበት ጊዜ ከነበረው ባለ አንድ ቤት ወይም ዩኒካሜራል ወደ ሁለት ምክር ሁለት ቤቶች ያሉት የላይኛውና የታችኛው ምክር ቤት በሚል እንዲደራጅ ተወሰነ። ይህ የሆነበት የመጀመሪያው ዋነኛ ምክንያት ምንድን ነበረ? አንድ ምክር ቤት በሚኖርበት ጊዜ ሁሉም ግዛቶች እኩል ውክልና ነበራቸው። ይህም ማለት አንድ ግዛት የሆነ የህዝብ ቁጥር ቢኖረውም እንኳን ትንሽዬ ከሆነ ግዛት ጋር የነበረው ድምፅ እኩል ስለነበረ ይሄ ደግሞ ባህዊ ነው ተብሎ ስላልታመነ መስተካከል ነበረበት ግን ቀላል አልነበረም። ስለዚህ ያንን ለማስተካከል ምንድን ነው የተደረገው? የታችኛው ምክር ቤት ወይም ደግሞ ለሎወር ሀውስ የሚባለው የሕዝብ ተወካዮች ምክር ቤት ወይም በተለምዶ እዚህ ሀገር ሀውስ ተብሎ የሚጠራው የሕዝብ ቁጥርን ማዕከል ባደረገ መሰረት እንዲመራ፣ የላይኛው ምክር ቤት ወይም ደግሞ ሴኔት ተብሎ የሚጠራው ደግሞ እኩል ውክልና ኑሯቸው ሁሉም ግዛቶች የሚሳተፉበት እንዲሆን ስምምነት ተደረሰ ማለት ነው። በዛ መንገድ እንግዲህ ነው ከኮንፌዴራል ስትራክቸር ወይም ከኮንፌዴሬሽን መሰረት አድርጎ ከነበረው ጊዜያዊ የህገ መንግስት የመጀመሪያ የአሜሪካ ህገ መንግስት ወይም የመጀመሪያው መሰረታ ይልታል ፈርስት ፋውንዲንግ ይልታል። ከዛ ወደ ፌዴራሊዝም እና አሁን አሜሪካ ወደ ምጠቀምበት ህገ መንግስት በተሸጋገሩበት ጊዜ ነበር ማለት ነው። እነዚህ ሁለት ምክር ቤቶች ባለ ሁለት ቤት ምክር ቤት የመጡት ማለት ነው። እንግዲህ የተጀመረው በዛ መንገድ ነው። በዓለም ላይ የሚበዙት አገሮች ከሚከተሉት አንድ ምክር ቤት ብቻ ካለው መንግስታዊ አወቃቀር ይሄኛው የዩናይትድ ስቴትሱ የሚለይባቸው መሰረታዊ ነገሮች ቢነግሩን። የአሜሪካ ኮንግረስ ወይም ደግሞ ኮንግረስ ስንል እንግዲህ ፓርላማው ማለታችን ነው። ሁለት ባለ ሁለት ቤቶች የሆነበት ዋነኛው ምክንያት እና ደግሞ ከሌላው አለም በብዛት የሚለየበት ምክንያት ሁለቱም ምክር ቤቶች እኩል የሆነ የህግ ማውጣት ሚና መጫወታቸው ነው። ስለዚህ የታችኛው ምክር ቤትም ሆነ አንድ ለምሳሌ ለገበሬዎች የሚሰጥ ሳብሲዲ ወይም ደግሞ ድጎማ ሊሆን ይችላል። ወይም ደግሞ የውጭ ጉዳይ ፖሊሲ ጋር የተገናኘ ነገር ሊሆን ይችላል። ወይም ደግሞ የተለያዩ ቢሮክራሲ ውስጥ ሊተረጎሙ ወደ ተግባር ሊቀየሩ የሚችሉ ህጋትን ማውጣት ነገር ሊሆን ይችላል እና ያ ስርዓት ልክ አንድ ህግ በሚወጣበት ጊዜ አንድ ሀሳብ ወደ ምክር ቤት ወለል በሚቀርብበት ጊዜ ልክ ሀውስ ውስጥ ወይም ደግሞ የታችኛው ምክር ቤት ውስጥ የሚደረገው ሂደት እንደዚሁ የላይኛው ምክር ቤት ላይም ይጀምራል ማለት ነው። ይህ ምንድን ነው? ለምሳሌ እንግሊዝን በምንመለከትበት ጊዜ የሀውስ ኦፍ ዘ ሎርድስ የሚባለው ወይም የላይኛው ምክር ቤት በህግ ማውጣት ስርዓቱ ላይ ብዙ ቀጥተኛ ተሳታፊ አይደለም። ምናልባትም የማማከርና ከዛ ያልዘለለ ኃላፊነት ነው የሚኖረው። በኢትዮጵያ ውስጥ ስንመለከት ለምሳሌ የላይኛው ምክር ቤት ተብሎ በተለምዶ የምንጠራው የፌዴሬሽን ምክር ቤት የሚባለው ከበጀት እና ከአንዳንድ ክልላዊ ጉዳዮች ወሰኖች ጋር በተያያዘ ህገ መንግስታዊ ጉዳዮችን በተመለከተ ነው እንጂ የሚጫወተው ሚና ጎላ ተብሎ የሚታየው በተለያዩ ኢኮኖሚያዊ፣ ማህበረሰባዊ፣ ፖለቲካዊ ህጋት የማርቀቅ ጉዳይ ላይ ምንም አይነት ቀጥተኛም ሆነ በተዘዋዋሪ መንገድ ተሳትፎ ሲያደርግ እንመለከት። በአንጻሩ የአሜሪካን ላይ በምንመጣበት ጊዜ ግን ሁለቱም ምክር ቤቶች በህግ ማውጣቱ ስርዓት ላይ ተሳታፊዎች ናቸው። ሁለቱ ያወጡት ህግጋት እና ኮንፈረንስ ኮሚቴ ወይም የሚባል ነገር የጋራ ኮሚቴ አቋቁመው ተደራድረው ምን አይነት ህግ ይውጣ የሚለው የትኛውን ህግ ብንወስድ ይሻላል፣ የላይኛው ምክር ቤት ያወጣውን ህግ ወይስ የታችኛው ምክር ቤት ያወጣውን ህግ ብለው አስተያይተው አንጣጥረው ተደራድረው ኮምፕሮማይስም አድርገው ሰጥቶ በመቀበል መርህ መሰረት ከተስማሙና እንደገና በየቤታቸው በታችኛውም ሆነ በላይኛው በመውሰድ እንደገና እንዲወሰን ካደረጉ በኋላ አንድ ወጥ ሕግ ፈጥረው ነው ከዛ በኋላ ወደ ፕሬዚዳንቱ ጠረጴዛ ላይ የሚያስቀምጡትና ከተፈረመበትም በኋላ በፕሬዚዳንቱ ሕግ ሆነው የአሜሪካ ህዝብን የሚያገለግለው። እነዚህን የሚለያዩበትም ነገር ደግሞ ብዙ ነገሮች አሉ። ለምሳሌ ስንመለከት በታችኛው ምክር ቤትም ሆነ በላይኛው ምክር ቤት የሚያገለግሉ የህዝብ እንደራሴዎች አንደኛ በቀጥታ የሚመረጡ ናቸው። በተለይ ከአስራ ዘጠኝ ሀያ ጀምሮ ሴኔቱ ላይ ብዙ ጊዜ የፖለቲካ ሹማምንት የሆኑ ሰዎች በግዛት አስተዳዳሪዎች ወይም ገቨርነሮች ተሽሞ የሚላኩ ነበሩ። አሁን ግን ከዛ ጊዜ ጀምሮ አሳዘጠኝ ሀያዎቹ አካባቢ ጊዜ ጀምሮ የልቅ እነታችኛው ምክር ቤት እንደራሴዎች ሁሉ ሴኔተሮችም በቀጥታ በህዝብ የሚመረጡ ናቸው። ሁለቱም በምንመለከትበት ጊዜ የታችኛው ምክር ቤት አባላት አንዴ ከተመረጡ በኋላ ለሁለት ዓመት ብቻ ነው የሚያገለግሉት። ከዛ በኋላ በተደጋጋሚ መመረጥ ይችላሉ፣ በእርግጥ ነው። ሴኔተሮች ደግሞ በአንጻሩ ለስድስት ዓመት ነው አንዴ ከተመረጡ በኋላ የሚያገለግሉት። ከዛ በኋላም ካስፈለጋቸው እና ማሸነፍ ከቻሉ እንደገና የመመረጥ እድል አሆንም አላቸው ማለት ነው። ስለዚህ የታችኛው ምክር ቤት አባላት በየሁለት ዓመት መመረጣቸው ጥቅሙ ምንድን ነው? ከሁለት ዓመት በኋላ ለምርጫ ውድድር የሚቀርቡ ከመሆናቸው አንጻር የህዝቦቻቸው የሚወክሏቸውን ማህበረሰቦች፣ ግዛቶች፣ ኢንተረስት ወይም ደግሞ ፍላጎት ከማስጠበቅ አንጻር ትልቅ ስራ ይሰራሉ ማለት ነው። በጣም ለማህበረሰባቸው የቀረቡና በጣም ቀጥተኛ እና ፍጥነት በተሞላበት ሁኔታ ወደ መረጣቸው ማህበረሰብ የተመላለሱ የማህበረሰባዊ ስሜቶችን የሚ መለከቱ የሚቃኙና እነዛን ችግሮቻቸውን ደግሞ የሚፈቱ ይሆናል። ነገር ግን ሴናተሮቹ ብዙ ጊዜ ለስድስት አመታት የሚያገለግሉ ስለሆኑ፣ በዋናነት ስድስት አመት ስላላቸው ይህም ብዙ ጊዜ ከምርጫ ከምድር የምርጫ ዘመቻ ለማድረግ አትሊስት አምስት አመት እንደዚህ መጠበቅ ስለሚችሉ በውጭ ጉዳይ ፖሊሲዎች በጣም ትልቅ ሀገራዊ ኢሹዎች ላይ ወይም ጉዳዮች ላይ ትኩረት አድርገው ሲሰሩ እንመለከታለን ማለት ነው። ሰው ያ ነው አንዱ ትልቁ እንትን። ሌላኛው ነገር ደግሞ ምንድን ነው? የታችኛው ምክር ቤት ብዙ ጊዜ ከበጀት ጋር በተያያዘ ፓወር ኦፍ ዘ ፐርስ ይባላል። ወይም ደግሞ ትልቁ የገንዘብና የአሜሪካን በጀት የመወሰን አቅምና ስልጣን ያለ የታችኛው ምክር ቤት ሲሆን፣ ሴኔቱ ላይ ደግሞ ስንመለከት በተለይ በተለይ የአሜሪካ የህግ አስፈጻሚውን አካል ወይም ደግሞ የፕሬዚደንት ፕሬዚደንቱ የሚመራውን ተቋም የበለጠ የመከታተል ፕሬዚዳንቱ የሚመጣቸውን አምባሳደሮች፣ ዲፕሎማቶች ሊሆን ይችላል ወይም ደግሞ ትልልቅ መንግስት መስሪያ ቤቶችን የሚመሩ ሽማምንቶችን የሚያጸድቀውም ደግሞ በፕሬዚዳንቱ ተመልምለው የሚመጡ እጩዎችን የሚያጸድቀውም ደግሞ ሴኔቱ ሆኖ እናገኘዋለን ማለት ነው። ስለዚህ የተለያዩ የስልጣን ክፍፍሎች አሉ። እነዚህም ደግሞ በአሜሪካ ህገ መንግስት አርቲክል አንድ ወይም ደግሞ የመጀመሪያው ክፍል ላይ ከቁጥር አንድ ጀምሮ መመልከት ይቻላል። እዚህ ላይ እንግዲህ በተለይ ሕግ ከማውጣቱ አንጻር ምክር ቤቶቹ ስላላቸው ስልጣን ብዙ ብለዋል። በተለይ ስራ አስፈጻሚውን አካል በመቆጣጠር ረገድ ስላላቸው ስልጣናትም የገለጿቸው ነገሮች አሉ። በተለይ ትልቁ አቅማቸው አንድም የሚወሰነው በዚህ የቁጥጥር የሚያደርጉት ነገር ነው እና ሁለቱ ምክር ቤቶች ለምሳሌ በዩናይትድ ስቴትስ ያለውን ብንወስድ ማለት ነው። እንግዲህ አሁን እሱ ላይ ስላለን የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ዘ ሀውስ ኦፍ ሪፕሬዘንታቲቭ እና የዩናይትድ ስቴትስ ሴኔት የመንግስታዊ አስተዳደርን ሚዛን እና ቁጥጥር ለማ ለማረጋገጥ በየበኩላቸው እንዴት ነው የሚሰሩት? ምናልባት አስፈላጊነታቸውን እዚህ ውስጥ ማየትን እንድንችል ወሳኝነታቸው ብዬ ነው። እሱም ቢያብራሩልን መልካም። ለምሳሌ በእያንዳንዱ የላይኛውም ሆነ የታችኛው ምክር ቤት ሀውስ ኦፍ ሪፕሬዘንታቲቭስም ሆነ በዩናይትድ ስቴትስ ሴኔት የምንለው ላይ የተለያዩ ኮሚቴዎች አሉ። እነዚህ ኮሚቴዎች ለምሳሌ የላይኛው ምክር ቤት ሴኔቱ ላይ ያለው የእርሻ ኮሚቴ ወይም የንግድ ኮሚቴ ሊሆን ይችላል። ወይም ደግሞ የሀገራዊ ደህንነት ኮሚቴ ወይም የውጭ ጉዳይ ኮሚቴ ሊሆን ይችላል። ልክ እንደዚሁ ተመሳሳይ ኮሚቴዎች በታችኛው ምክር ቤት ወይም በሀውስ ውስጥም ደግሞ እናገኛቸዋለን እና እያንዳንዳቸው የራሳቸው የሆነ ኢንቨስቲጌሽን ማድረግ ይችላሉ ወይም ምርመራ ማድረግ ይችላሉ ለምሳሌ በአሜሪካ የውጭ ጉዳይ ፖሊሲ ላይ የታየ አንድ እንከን ካለ ለምሳሌ ብንጠቅስ በቅርብ ጊዜ የተካሄዱ ትልልቅ ዓለም አቀፋዊ ክስተቶችን፣ ክንውኖችን ስንመለከት የአሜሪካ ጦር ከአፍጋኒስታን ያወጣበትን መንገድ መመለከት እንችላለን እና ለምሳሌ ያንን ነገር መመርመርና የበለጠ መረዳት የሚፈልጉ ከሆነ ሴኔቱም የራሱን የሆነ ኢንቨስቲጌሽን ማድረግ የሚችልበት መንገድ አለ። ሀውሱም እንደዚሁ የራሱን ኢንቨስቲጌሽን ማድረግ የሚችልበት መንገድ አለ ማለት ነው። ይህ ምንድን ነው? ለምሳሌ አንዳንድ ጊዜ ሳይሆን በጣም ብዙ ጊዜ በአሁኑ ሰዓት ለምሳሌ የዲሞክራቲክ ፓርቲው ሁለቱንም የላይኛውን የታችኛውን ምክር ቤት በበላይነት እየመራ ይገኛል። ግን አንዳንዴ ዲቫይደድ ገቨርንመንት ወይም ደግሞ የተከፋፈለ መንግስት የሚሆንበት አጋጣሚ አለ። ምክንያቱም አንዱ የታችኛው ምክር ቤት በአንዱ ፓርቲ ሲያዝ፣ ሌላኛው ምክር ቤት ደግሞ በሌላ ፓርቲ ወይም በሪፑብሊካኖች ወይም በዲሞክራቶች የሚያዝበት ነገር አለ። የተከፋፈለ መንግስት ኖረም አልኖረም በሁለት ምክር ቤቶች በአንድ ምክር ቤት ግን በሁለት ቤቶች አንድ የሆነ ምርመራ ሲካሄድ የሚዛናዊ ጉዳዮችን ሚዛናዊ የማድረግ እና የቁጥጥሩን ጉዳይ ወይም ደግሞ በዚህ በፈረንጆቹ አፍ ቼክ ኤን ባላንስ ሲስተም የሚባለውን ነገር በተግባራዊነት ከማረጋገጥ አንጻር አንዱ እንኳን ቢያዳላ ወይም አንዱ እንኳን አድሏዊ የሆነ አሰራር ቢኖረው፣ ሌላኛው ላይ እንደዚ ቼክ የሚደረግበትና ሚዛን እንዲፈጠር የሚያደርግበት ነገር ስላለ በዛ መንገድ ማስተካከል የሚችሉበት ነገር አለ እና ያም ለዲሞክራሲያዊ ስርዓት ግንባታቸው እና ለፍትህ ስርዓት ግንባታቸውና ጥንካሪያቸው የራሱ የሆነ የጎላ ሚና ያደርጋል ማለት ነው። ሌላው ነገር ደግሞ ምንድን ነው? በጋራ ለምሳሌ የአሜሪካ ፕሬዚዳንትን በተመለከተ ማለት ነው። የሚያወጣቸውን ሕጎች ሊሆን ይችላል ወይም ደግሞ አንዳንድ ውሳኔዎችን ብዙ ጊዜ ሴኔቱ በቅርብ ጊዜ መከታተል ይችላል። ለምሳሌ ቅድም እንደጠቀስኩት የአሜሪካ ፕሬዚዳንት የሚሾማቸውን የመንግስታዊ ሹማምንቶች ወይም ደግሞ ቢሮክራሲ ውስጥ ያሉ ትልልቅ ተቋማትን የሚመሩ ግለሰቦችን፣ ሴክሬተሪዎችን፣ የሚኒስቴር መስሪያ ቤት ኃላፊዎችን ማለት ነው ሹመት የማረጋገጥ መብት ያለው ሴኔቱ ነው። በአንጻሩ ደግሞ የአሜሪካ ህግ አውጭ ምክር ቤት የታችኛውን ቤት ስንመለከት ወይም ሀውስ ኦፍ ሪፕሬዘንታቲቭ ስንመለከት ፕሬዚዳንታዊ ስርዓቱን ብቻ ሳይሆን ኢቨን ኮርቶችንም፣ ፍርድ ቤቶችንም፣ ዋነኛውን ትልቁን ፍርድ ቤት ሱፕሪም ኮርት የሚባለውን ጨምሮ ማለት ነው የመቆጣጠርና አንዳንድ ነገሮችን የማድረግ ስልጣን ነው። ለምሳሌ አዳዲስ ፍርድ ቤት የማቋቋም ስልጣን የታችኛውን ምክር ቤት ነው፣ ኮንግረስ ነው ፍርድ ቤቶች መፍጠር የሚችለው እና ሁሉም ሶስቱም የመንግስት አካላት ህግ አውጪው ህግ አስፈጻሚውና ህግ ተርጓሚው እርስ በርሳቸው ያላቸውን የሚዛንን የማስጠበቅና የቁጥጥር ስርዓት በጣም የጎለበተ እንደሆነ ለማሳየት ከአሜሪካ የመንግስት አወቃቀር በተሻለ ጥሩ ምሳሌ ሆኖ የምናገኘው የመንግስት ምክር ቤቶችም ሆነ የመንግስታዊ አደራጀት ወይም አወቃቀር ስልት ያለ አይመስለኝም። በጆርጂያ ጊውነት ኮሌጅ የፖለቲካ ሳይንስ ፕሮፌሰር ዶክተር ዮሐንስ ገዳሙ በአሜሪካ ድምጽ ራዲዮ ስም በጣም አመሰግናለሁ። ደረጀ ደስታነኝ ነኝ። ጤና ይስጥልን። እኔም አመሰግናለሁ ደረጀ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በገናደሩ